ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአሁን 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ አድማጮች የቅዳሜ ሰኔ 28 2008 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጃችሁ ቆንጂታየ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። በየዓመቱ የሚካሄደው የሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ፌስቲቫል የዘንድሮ ካናዳ ቶሮንቶ ከተማ ውስጥ በነገ ውለት ይከፈታል። ከዜና በኋላ ታዲያ ይህንን ከ30 ዓመታት በላይ ያስቆጠረ የኢትዮጵያውያን ማሰባሰቢያ በዓል ወደ ኋላ መለስ ብሎ የሚቃኝ ውይይት ተቀናብሯል። ከዚያም በሁለተኛው የዝግጅታችን አጋማሽ በምርጥ የእንግሊዝኛ ሙዚቃዎች የምትዝናኑበት የሙዚቃ ቃና ይቀርባል። አብራችሁን እስከ አራት ሰዓት እንድታመሹ በአክብሮት እንጋብዛለን። መልካም ምሽት። አሁን ወደ ዜና ጤና ይስጥልን፣ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የሰማያዊ ፓርቲ የምክር ቤት አባላትና ቀስቃሾች ባህር ዳር ላይ ታሰሩ። መለስካቸው አመሃ የፓርቲውን መሪ አነጋግሮ ነበር። ዛሬ ወደ ስቱዲዮ ከመግባቴ በፊት በስልክ አግኝቸዋለሁ። ተከታዩን ነግሮኛል ባለፈው ሳምንት ሪፖርት አድርጌ እንደነበረው ሰማያዊ ፓርቲ ሕዝባዊ ስብሰባ በባህር ዳር ከተማ ለማካሄድ ፈልጎ ይሄ ስብሰባ ባለፈው ሳምንት እንዳልተሳካለት ዘግቤ ነበረ እና ይህንኑ ጥያቄ ሰማያዊ ፓርቲ ይህንኑ ጥያቄ እንደገና አቅርቦ ለነገ እንዲያደርግ አስተዳደሩ ፈቃድ ሰጥቶት ነበረ። ለነገ እሁድ ማለት ነው። ይሁንና የአስተዳደሩ ይህን ቢፈቅድም የጸጥታው ዘርፍ ኃላፊነት መውሰድ አልፈልግም ብሎ እምቢ ብሏል። የባህር ዳር ከተማ ወይስ የአማራ ክልል የባህር ዳር ዞን ነው የሚባለው? እሺ፣ ይህንን ሲያደርግ ከትናንት ወዲያ የሰማያዊ ፓርቲ አባላት ቅስቀሳ ሲያደርጉ ነበረ። ለዚህ ስብሰባ ስለተፈቀደላችሁ ባስታደሩ ማለት ነው። ይሁንና የጸጥታው ዘርፍ ያልተፈቀደ ቅስቀሳ እያደረጋችሁ ስለሆነ ብሎ አስር የሚሆኑ በአሁኑ ጊዜ አስር የሚሆኑ የሰማያዊ ፓርቲ አባላትን በቁጥጥር ስር እንዳዋለ የፓርቲው ምክትል ሊቀመንበር አቶ ነገሰ ተፈረደኝ ነግረውኛል። ዛሬ ነው በቁጥጥር ስር ያሉት፣ ትላንትና ነው እስከሳሁን ሲያደርጉ፣ ትናንትና ነበር የታሰሩት። ዛሬ በተጨማሪም ስንቅ ለማቀበል ሄደው የነበሩ ሁለት ሰዎች በተጨማሪ እንደታሰሩ ነግረውኛል። እነዚህ የሰማያዊ ፓርቲ ሰዎች ከአዲስ አበባ የሄዱ ናቸው ሁሉም? ወይስ እዛው ባህር ዳር የሚኖሩም አሉ? በአብዛኛው ከአዲስ አበባ የሄዱ የምክር ቤት አባላት ናቸው ማለት የፓርቲው ብሔራዊ ምክር ቤት የሚባላለው የዚህ አባላት የሆኑ ናቸው። እንደዚሁም በተጨማሪም የባህር ዳር አካባቢ አስተባባሪዎች የፓርቲው ማለት ነው አንድ ሁለት የታሰሩ እንዳሉ ነግረውኛል። መለስካቸው ሰሞኑንም ተጨማሪ ዘገባዎችን ይዞ ይመለሳል። በነገው ምሽት የሚያገኘው ካለ እንደዚሁ እናሳውቃችኋለን። የሶማሊያው የሁከት ቡድን አልሻባብ በባይደዋ ከተማ ላይ ከባድ ድብደባ ደረሰ። በዚህ ጥቃት ሁለት ሕፃናት መገደላቸውን እማኞች ተናግረዋል። አልሻባብ በከተማይቱ ላይ ዛሬ 11 የአዳፍኔ ድብደባ ሲያካሂድ ሰፈር አለመለየቱን ያመለከቱት የአምቡላንስ ሰራተኛው ያህያ ኢስሐቅ ሐሰን ለቪኦኤ በሰጡት እማኝነት የተገደሉት ሁለት ሴት ልጆች የአራትና የአምስት ዓመት ዕድሜ ህጻናት መሆናቸውን ገልጸዋል። አንዷ ህፃን ቤታቸው ላይ የአዳፍኔ አረር ሲወድቅ ወዲያው የሞተ ሲሆን የሁለተኛዊቱ ህይወት ያለፈው ሆስፒታል ውስጥ መሆኑን የህያ ተናግረዋል። በሌላ በኩል ደግሞ መንግስታቸው መጠነ ሰፊ የማጥቃት ዘመቻ በአልሻባብ ላይ ዛሬ መክፈቱን የሀገሪቱ ፕሬዝደንት አስታውቀዋል። ዛምቢያ ውስጥ የፊታችን ነሐሴ 5 2008 ዓ.ም ይካሄዳል ከተባለው ምርጫ በፊት ሁከት በሚፈጥሩ አካላት ላይ የየትኛውም የፖለቲካ ፓርቲ አባል እንደሆኑ ግምት ውስጥ ሳያስገባ እርምጃ እንደሚወስድ የሀገሪቱ ፖሊስ አስጠነቀቀ። የፖሊሱ ቃል አቀባይ ሪሃሞንጋ ይህንን ማስጠንቀቂያ ያሰሙት የገዢው ፓርቲ የአርበኞች ግንባር ፓርቲ አባላት ዛቻ እያደረሱብን ነው ሲሉ ዜጎች አቤቱታ በማሰማታቸው ነው። የዋነኛው ተቀናቃኝ ፓርቲ የብሔራዊ ልማት የተባበረው ፓርቲ አባላትም እንዲሁ የሁከት ማስፈራሪያ ክስ ቀርቦበታል። ባንግላዴሽ ውስጥ ሃያ ሰላማዊ ሰዎች የተገደሉበት የትናንቱ የሽብር ጥቃት ከተጠናቀቀው ወዲህ በመላ ዋና ከተማይቱ የጠበቀ የጸጥታ ቁጥጥር ተደንግጓል። ከተገደሉት ሰዎች መካከል የሚበዙት የውጭ ዜጎች እንደነበሩ ተገልጿል። የጸጥታ ኃይሎች ወደ ሕንፃው በድንገተኛ ወረራ ከገቡ በኋላ 13 ታጋቾችን ነፃ ማውጣታቸው ተዘግቧል። ዩናይትድ ስቴትስ የድሮን ጥቃቷን እንድታቆም የፓኪስታን የውጭ ጉዳይ ሚኒስቴር አሳሰበ። የድሮን ጥቃቶቹ የሀገሪቱን ሉዓላዊነት የሚዳፈሩ ናቸው የሚለው የውጭ ጉዳይ መስሪያ ቤቱ መግለጫ የወጣው የአሜሪካን የአየር ድብደባዎችና ያደረሷቸውን ጉዳቶች በሚመለከት ዋይት ሀውስ ትናንት ያወጣውን መግለጫ ተከትሎ ነው። በአውሮፓውያኑ አቆጣጠር ከ2009 ዓ ም እስከ 2015 ዓ ም ባሉት ስድስት ዓመታት አሜሪካ ፓኪስታን ውስጥ ባደረሰቻቸው ጥቃቶች ከ64 እስከ 116 ሲቪሎች እንደዚሁም ከ2372 እስከ 2581 ታጣቂ ተዋጊዎች መገደላቸውን መግለጫው አመልክቷል። ክቡራትና ክቡራን አድማጮች ከምሽቱ አራት ሰዓት ላይ ከጥቂት ደቂቃዎች በኋላ ማለት ነው በጀርመንና በጣሊያን ቡድኖች መካከል ግብ ግብ ይካሄዳል። ፈረንሳይ ውስጥ አሁን ማምሻውን እስክንድርን አግኝቸው ነበር። አዲስ አበባ ላይ በተመልካቾች አካባቢ ያለው ሁኔታ ምን እንደሚመስል ጠይቄው ነበር። እንደምናመሸ እስክንድር። እስክንድር እንደምናመሸ እንደምናመሸ ሰለሞን። እግዚአብሔር ይመስገን። መቼም ሰሞኑን በዓለም ዙሪያ በዚህ በስፖርት በኩል ያለ ነገር ሞቅ ሞቅ እያለ ይመስላል። ኮፓ አሜሪካ ሰሞኑን ተጠናቋል። አሁን ደግሞ የአውሮፓ ዋንጫ እየተካሄደ ነው ያለውና አዲስ አበባ ነው የሰው ስሜት ምን ይመስላል? አሁን አራት ሰዓት ላይ ነው የሚጀምረው ጫዋታው። ትንሽ ደቂቃዎች ናቸው የቀሩትና እየተዘጋጀ ነው። ሰው በየቦታው እየተሰባሰበ ነው። ምንድን ነው ስሜቱ የሚመስል የሰው ሰው? እንግዲህ ሰለሞን እንዳልኩህም። አብዛኛው የኢትዮጵያ ተመልካች ይህንን ዋንጫ የማንሳትን እድል የሚሰጠው ከተመለከትኩት ለጀርመን ለጣሊያን ወይም ለፈረንሳይ ነው እና ከነዚህ ከሶስት ቡድኖች ሁለቱ ናቸው ዛሬ የሚጫወቱት እና ያለፉትን ጨዋታዎች ከዛሬ በፊት የነበሩትንም ሲመለከት ነው የቆየው አብዛኛው እግር ኳስ አፍቃሪ የዛሬውም ያው እንግዲህ አራት ሰዓት ላይ በጉጉት እየተጠበቀ ነው። በርካታ ኳስ የሚታይባቸው መዝናኛ ቦታዎችም አራት ከአራት ሰዓት ጀምሮ ደመቅ ደመቅ እንደሚሉ ይጠበቃል። አሁን በተለያዩ ሁኔታዎች ሲዝናና ቅዳሜ ነው ቀኑ በተለያዩ ሁኔታዎች ሲያሳልፍ የቆየው ተመልካች ሁሉ እንግዲህ ከአራት ሰዓት ጀምሮ ደግሞ ይህንን ከባድ ጨዋታ የዋንጫ እየተባለ እየተጠራ ያለውን ጨዋታ ለመመልከት እንደሚሰባሰብ ነው የሚጠበቀው። እንግዲህ እስክንድር፣ ያለውን ሁኔታ ደግሞ ተከታትለህ ምን ሁኔታ እንደተፈጠረ ትዘግብልናለህ። በነገው ምሽት መለስ ብዬ እንደዚሁ ጠይቀለሁኝ። በጣም አመሰግናለሁኝ። ለአሁኑ ዘገባ መልካም ቆይታ፣ መልካም ምሽት። አመሰግናለሁ ሰለሞን፣ መልካም ምሽት። እንግዲህ ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት ደግሞ ከእኛ ጋር እንድትቆዩ ጠይቃለሁኝ። ጊዜ ካገኘው ለማጠቃላይ አመለሳለሁኝ። ወደ ቆንጅት ልመልሳችሁ። የዓለም ዜናዎችን አደመጥን። በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይልሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። ኢትዮጵያውያንን በማሰባሰብ ለ33 ዓመታት የዘለቀውን የኢትዮጵያውያን የስፖርት ፌዴሬሽን ወደሚቃኘው ቅንብር ይሆናል አሁን የምናልፈው። አዘጋጅና አቅራቢ አዲሱ አበበ። ይሄ የአገር ልጅ ጨዋታ የኳስ ጨዋታ እንዴት ነበር አጀማመሩ? ይህን ለ33 ዓመት የዘለቀ ኢትዮጵያዊ ድርጅት። በነገራችን ላይ እኔ ጥሩ አስሊ ባለመሆኔ ይሆን ከ1984 እስከ 2016 ሳሰላው 33 ዓመት አልሆን ብሎኛል። ለማንኛውም እነማን ጀመሩት የትና እንዴት? በስፍራውና በቀኑ የነበረ አንድ የዓይን ምስክር አግኝቻለሁ። አቶ ኃይለ ተፈራ በመጀመሪያ አመሰግናለሁ። በፌዴሬሽን ውስጥ በተለያየ ቦታ አገልግልሃል፣ በተለይም ደግሞ በዚህ በቢዝነስ ማናጀርነት ኢትዮጵያን ስፖርት እና የባህል ፌዴሬሽን እንዲያውም ሂውስተን ተመሰረተ ይባላል። ሂውስተን ደግሞ ያንተ ከተማ ነው። እንዴት ነበር አጀማመሩ? ታሪኩን እስቲ እንደው ለአድማጮች ግለጥልን በአስራ ዘጠኝ ሰማንያ አራት በሚያዝያ ወር ሂውስተን መስፍን ተስፋዬ የሚባል ዲሲ ድረስ ሄዶ የዲሲን ቡድን እንደገና አትላንታም ሄዶ የአትላንታን ቡድን ጋብዞ ከዛ ዳላስን ጨምሮ ሂውስተን ላይ ውድድር ተደረገ። አራት ቡድኖች ናቸው፣ የወዳጅነት ጨዋታ ነው የነበረው። ከዛ በኋላ የዲሲ ቡድን ይህንን ነገር ለምንድን ነው ቋሚ የማናደርገው እና በሰማንያ አምስት እኛ ጋር ይካሄድ ብለው ዲሲ ጋበዙ። በዚህም ጊዜም ሎስ አንጀለስን፣ ቶሮንቶ፣ ቦስተን፣ ሌሎችንም ቲሞች ጨምረው ዋሽንግተን ዲሲ ላይ ነው ለመጀመሪያ ጊዜ ዶክተር አክሎ ሀብቴ የተመርጠው የክብር እንግዳ ተመርተው ፕሬዚዳንት ጸሐፊና ገንዘቢያች ተመርጦ ፌዴሬሽኑ የተቋቋመው ዋሽንግተን ዲሲ ላይ ነው። በሶስተኛው አመት ማለት ነው ወደ አትላንታ እንዲሄድ ተደርጎ የውጭ የክብር እንግዳ ለመጀመሪያ ጊዜ መንግስቱ ወርቁ ተጋብዞ ተካሂዷል። እንግዲህ ሂውስተን የተጸነሰበት ነው፣ ሀሳቡ የተወጠነበት ነው። ፌዴሬሽን ተብሎ በህግ የተመሰረተው በሰማንያ አምስት እንደ አውሮፓ አቆጣጠር ዋሽንግተን ውስጥ ነው ማለት ነው። ትክክል። ቬንደሮችም አልነበርም። አንድ ጃማይካዊ ቬንደር ነበረ፣ የንግድ ሱቅ የንግድ በራሱ በራሱ እንዲያውም ትዝለኛል ዲሲ ላይ ብዙ ነገር ስለሸጠ ለአትላንታ ላይ ደብዳቤ ተጽፎለት እንዳትቀር ተብሎ ተጋብዞ ነው የመጀመሪያው ዋንጫ የዳላሱ ቡድን አገኘ ነው ያለኝ ሀይሌ እንዴት ነበር ስሜቱ በኢትዮጵያውያን በተዘጋጀ ውድድር የመጀመሪያ ዋንጫ ማንሳት ማያርዳ የቀበረ ማይናገር የነበረ አይደል? አዲሱ ይህንን ቃለ መጠይቅ በማድረግህ በጣም አመሰግናለሁ። በእውነቱ ነው። ከሰላሳ ሶስት አመት በፊት ይህ ዝግጅት በሂስተን በተደረገበት ጊዜ የዲሲ ስታር ዋንጫውን እንወስዳለን በማለት ታሪክ፣ የማይረሳ ታሪክ ቢኖር አስራ ስምንት ሆነው መጡ። አስራ ስምንቱም እንደሚያሸንፉ እርግጠኛ ነበሩ። አስራ ስምንት ዋንጫ ይዘው መጡ። ከዛ ውድድሩ ተካሄደ። ዳላሱ ቡድን አሸነፈ። ያ ታሪክ ነው። አስራ ስምንት ዋንጫ ለምን አመጡ? አስራ ስምንት የሆነው ስለመጡ አስራ ስምንት ዋንጫ እያንዳንዳቸው ነበር ይዘት መጡ። እና መቶ ከመቶ እናሸንፋለን የምን እምነት ነበራቸው። እዛ ነው ያደረግነው እና የወንድምነትና በጣም ትልቅ ፍቅር የነበረበት በዛ ተመ እዛ ተጫወትን። እርግጥ አሁንም ሰላሳ ሶስተኛው አመት የሚባለው ሰላሳ ሶስተኛው መታሰቢያ ነው እንጂ እድሜውን ከቆጠርከው ሰላሳ ሁለት ነው። ልክ ነው። ማህበር ተመስርቶ ህግም ወጥቶለት በደንብ ፌዴሬሽን የተባለው ዋሽንግተን ውስጥ ነው ማለት ነው። ያኔ የመጀመሪያው ብርሃኑ ወልደ ማርያም ፌስ ፕሬዝዳንት መሴው ከቦስተን ተመረጡ። እንደገና በአመቱ አሁን የህዝብ ግንኙነት ያስፈልገናል ሲባል እ የመጀመሪያ ህዝብ ግንኙነት ሆኜ የተመረጡኝ እንደገና ከዛም ከህዝብ ግንኙነት ከወጣ በኋላ ቱርናሜንት ኮኦርዲኔተር ያስፈልጋል ተባለ። የመጀመሪያው ቱርናሜንት ኮኦርዲኔተር በመሆን ሁለቱም በዚህ ሰርቻለሁ እና ሰላሳ ሶስት አመት ማለት ትዳርም አይቆይም እየፈራ ነው። ሀያ አምስተኛው አመት እንኳ ሲከበር ቴኔ በዚህም ጊዜ ለእውነቱ ለእውነቱ ለመላው አድማቾች ላስታውስ፣ ይህ ፌዴሬሽን እዚህ ሊደርስ የቻለው በየአመቱ ሰባት መቶ ሀምሳ የሚሆኑ ተጫዋቾች አሉ። እያንዳንዳቸው የግል ስራቸውን፣ ትራንስፖርት የሚ እንደሚሰሩትን ቢያንስ አንዳንድ ሺህ ብር ሳክሪፋይ ያደርጋሉ። ቡድን መሪቻቸው ጋር አንድ ሺህ ይሆናሉ እና አንድ ሚሊዮን ብር ካፒታል የሚመጣው ከተጫዋቾ የተጫዋቾቹ ደም ነው። ምንም ጥያቄና መልስ የለውም። እግዜር ይስጥልኝ። አመሰግናለሁ፣ አዲሱ ላንተም ለባልደረቦችህ። ከመስራቾቹ አንዱ የሆነው የዳላሱ ኪሮስ ወልደ ስላሴ አመሰግናለሁ። ከዚያስ ስብስቡ ተጠናከረ፣ ህግና ስርዓት ያለው ማህበር ሆነ። በዋንጫው በኩልስ ማነህ ባለ ሳምንት እኔ ነኝ የምትል የኤስፍኔ ዋንጫ ወዳጅ ሲባል እነማን ብቅ አሉ? ታንክ ዩ ድሉን ስለሰጠኝ። አዲሶ አሁን ይ አንተም ታቅ እንደሆነ አላውቅም፣ አንዴ ኤቲ ፎር ነው የተጀመረው፣ አንዴ ኤቲ ፋይቭ ነው የተጀመረው የሚባል ነገር አለ። ዩስተን አይዲያው የመጣው ምንድን ነው? ብርሃኑ ወልደማርያም እዛ ስለነበረ ለምን እዚያ አትመጡም የሚል አይዲያ እሱ ሲያመጣ አንድ ላይ መገናኘቱን ነው መገናኘቱ ናቸው። አንድ ላይ ጓደኛሞች ተገናኝተን ጀስ መጫወቱን ነው የፈለግነው። በኋላ ነው እንግዲህ ህዝቡን ደግሞ ማገናኘት የጀመረው። መጀመሪያ ይሄ ነገር ሲመጣ ተጫዋቾች፣ የተበታተን ተጫዋቾች አንድ ላይ ተገናኝተን እንጫወት የሚል አይዲያ ነው የመጣው። ህዝቡን እናገናኝ የመጣው በኋላ ኤቲ ፋይቭ ላይ ነው እውነቱን ለመናለል። ሂውስተን ተገናኘን ዋንጫውን እንደውም ይሄ እንትኑን ገፍተን ሄድ ነው የዲሲ ቲም ነው አስራ ስምንት ዋንጫ ሰምቼላቸው እኛ እንግዲህ በዛ ሰዓት እኔ ጉራ አይሆን እንጂ ጥሩ ቲም ስለነበረ እኛ ሆነ ይዘነው የምንመጣው ብለን ልክ ነው። ተያይዘን ሄደን ማለት ነው። ስንሄድ እዛ እንዳጋጣሚ የሆነ ያው ዳላስ አሸነፉን ማለት ነው። ዋናው መገናኘታችን ነው። ዋንጫው ኢስ ነቲንግ ብለን ወደ ዲሲ ስንመለስ፣ ለምን ኢትዮጵያውያኖች አሉበት የሚባል ከተማ በሙሉ ኢንቫይት አድርገን እዚህ ትንሽ ሰፋ ያለ እንትን አናደርግም? ይሄን ይሄን ሀሳብ ያመጣው የዲሲ ቲም። የተወሰኑ መጡ። የድሮ ላሊበላ የአሁኑ ላሊበላ ሳይሆን ዱፖንት አካባቢ አንድ ላሊበላ የሚባል የድሮ ነበር። እዛ በይ ከየቦታው መጡ። ዘሌጀንድ ፍስሃ ወልደማንኤል ነበረ። ከዳላስ ሽሮስ የሚባል ነበር። እነሱ እነሱን የመሳሰሉ ከዚህ ደግሞ ከተማ ያው የቨርጂኒያ ተወካይ፣ የዲሲ ተወካይ፣ የአትላንታ ተወካዮች መጥተው ነበረ። የተለያዩ መጥተን ለመጀመሪያ ጊዜ እዛ ሬስቶራንት ውስጥ ቁጭ ብለን ስናወራ ለምን ፕሬዚዳንት እና ጸሐፊ ምናምን መርጠን በስነ ስርዓት ይህን ነገር ወደፊት ምትን አንለው የሚል ሀሳብ መጣ። ፕሬዚዳንት ማንን አርገን መረጥን? ፍስሀ ወልደ ማለን በብርሃኑ ወልደ ሚካኤልን ጸሐፊ ሽሮስን ፒአር አርገን እኛ ኃላፊነቱን ወሰድን። ቶርናሜንቱ ተካሄደ። እኛ አሸነፈን፣ ዋንጫ ወሰደ። በሚቀጥለው አመት የት እናድርገው በሚለው ጊዜ አትላንታ እናድር። ከዛ እንደዚህ እያለ በሚቀጥለው አመት አትላንታ በሚደረግበት ጊዜ መንግስቱ ወርቁ ኦፍኮርስ። በጣም አመሰግናለሁ ገብሩ፣ መልካም ጊዜ፣ እንኳን አደረሰህ እንገናኛለን። እንግዲህ መልካም። የቀድሞው የኢትዮጵያ ብሔራዊ ቡድን ተጫዋች፣ ከመስራቾቹም አንዱ፣ ዛሬ የአሁኑ የዲሲ ስታር ቡድን ፕሬዚዳንት ገብሩ ወልዳ ማኔል። አዎ ጥቂት ኢትዮጵያውያን ስፖርት ለጤና በሚል መርህ መሰባሰብና ዱብ ዱብ ማለት ይጀምራሉ። በርከት ከት እያሉ ሲሄዱ ደግሞ እንደ ማህበር ነገር ያደርጉትና ሕግና ደንብም ቀርጸውለት የአሁን ስሙን አገኘ፣ በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን። እየቆየ ሲመጣ የተለያዩ ባህሎችንም ማካተት ሲጀምር፣ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን እየተባለ እነሆ እስከ ዛሬ በዚሁ ስም መጠራት ቀጥሏል። ዛሬስ ምን ይመስላል? ዛሬማ 33ተኛ ዓመታዊ በዓሉን ቶሮንቶ ካናዳ ላይ ሊያከብር ሽርጉድ እያለ ነው። ቶሮንቶ ከተለያዩ የዓለማችን ክፍሎች በሚሰባሰቡ ኢትዮጵያውያን ልትጨናነቅ ነው። ኸረ እንዲያውም የነገን የመክፈቻ ቀን ሳትጠብቅ አምራና ተኩላ እንግዶቿን እያስተናገደች ነው። ፌዴሬሽኑም ዓላማዬ ብሪንጊንግ ኢትዮጵያንስ ቱጌደር ኢትዮጵያውያንን ማሰባሰብ ማገናኘት ነው ብሏል። እና ዛሬ ላይነንና የዛሬዎቹ መሪዎች፣ የዛሬዎቹ አስተናጋጆች፣ የዛሬዎቹ ተመልካቾች ወይም ታዳሚዎች፣ የዛሬዎቹ ተጫዋቾች ምን ይላሉ? ከወቅቱ አመራር ከአቶ ቴዎድሮስ ታምሩ ልጀምር። የፌዴሬሽኑ ምክትል ፕሬዚዳንት ነው። ይሄ ባህል መቼም በዘንድሮ ዓመት ከሌላው ጊዜ በተለየ ሞሬትም መቀና የአማር የሚያደርገው በቶሮንቶ ከተማ ለአስራ አምስት በአስራ አምስት አመት በመጀመሪያ ጊዜ ተመልሰን ስለምንሄድ በዚህም ሁኔታ ላይ እንግዲህ ደግሞ ከምን ጊዜውም በበለጠ በአሁኑ ጊዜ በጣም ኦርጋናይዝ በሆነና በተቀነባበረ ሁኔታ ህዝባችንን ለማስተናገድ በከፍተኛው በዛ የተዘጋጀንበት እና የቶሮንቶ ደግሞ ውባማ ቦታዎች እንደ ናግራፎን የመሳሰሉ ቦታዎችን ሁሉ ሊታዩ የሚችሉ ቱሮች ሁሉ በማዘጋጀት ህዝባችንን በከፍተኛ ሁኔታ ለማስደሰት እና እንዲሁም ደግሞ ተጫዋቾቻችንም ደግሞ የተሟላ ስፖርታዊ ስርዓት በተሞላ ጨዋታቸውን ሊያካሂዱ የሚችሉበትን ከፍተኛ ዝግጅት በአሁኑ ሰዓት እያደረግን ያለ ነው። መልካም ነው። በተለይ መክፈቻው ነው እንግዲህ ብዙ ሰው በጉጉት የሚጠብቀው ይደምቃል። ቡድኖች በሙሉ ተሰልፈው ይወጣሉ። በአንድ ወቅት እንደሆነው እንደማይሆን ተስፋ አረጋለሁ። ሁሉም ተሰልፈው አርማቸውን ይዘው ሕዝቡን ሰላም እያሉ ያልፋሉ። እንዲህ አይነት ነገር አለ እና ዘንድሮ በይበልጥ እንግዲህ ያንተ ክፍል የፕሬዝዳንቱ ቢሮ ይሄንን በስፋት እንደሰራበት ተስፋ አረጋለሁ። ምን ያህል ዝግጁ ናችሁ? በመክፈቻው ዕለት ምን እንጠብቅ? በመክፈቻው ላይ መቼም ትልቅ ሰፕራይዝ እንድጠብቁ ጠይቃለሁ። ድንገት ያልተጠበቀትን በየአመቱ የተለያዩ ከሁሉም የተለዩ በየአመቱ እያዘጋጀን ያለ ነው። በዘንድሮ አመትም ደግሞ የተለየ በተለየ ሁኔታ ሰፋ ባለ ሁኔታ ህዝቡን ለማስደሰት እና ድንቃዊ የሆነ ባህላዊ የሆነ ዝግጅትን የያዘ የመክፈቻ ባህል አለን። ስፖርተኞቻችንም ክለቦቻችንም በተለየ ሁኔታዎች ደምቀው በዚህ አመት በሜዳው ላይ የሚታዩበትን ሁኔታዎች ከፍተኛ ዝግጅት እያደረግን አዘጋጅ ኮሚቴው እዛ ከዚህ ቀደም ጠይቀናል። ሁሉም ተዘጋጅቷል ብለዋል። እርግጥ አነስ ያለ ሜዳ ቢሆን የሚችሉትን ሁሉ እያደረጉ ናቸው። በቬንደሩም በዚህ በንግድ በኩሉም ያለውን ኃላፊውን አናግረናል። የፕሬዚዳንቱ ቢሮስ ምንድን ነው? እሱ ከአዘጋጆቹ ጋራ ምን ያህል ተናባቸዋል? በዓሉን እንዴት አድርጋችሁ በተቀናጀ መልክ ለማክበር አስባቸዋል? ይሄም የጥያቄው አካል ነው እና ትንሽ ብትሄድበት አዘጋጅ ኮሚቴ የዘንድሮ ዓመት የቶሮንቶ አዘጋጅ ኮሚቴ ከሌላው ጊዜ ከሚደረገው በበለጠ ሁኔታ የቶሮንቶን ኮሚኒቲ ኢንቮልቭ ያደረገ ያሳተፈ ከተለያዩ አቅጣጫዎች የኮሚቴ አባላቶች የተሳተፉበት ትልቅ ዝግጅት ያደረጉበት ይሄንንም የመክፈቻ ዝግጅት ደግሞ ከምን ጊዜውም በበለጠ ደግሞ በአዘጋጅ ኮሚቴዎች ከፍተኛ ትብብርነት የተዘጋጀ ስለሆነ ይሄንን ዝግጅታቸውን ይሄንን ልፋታቸውን መታችሁ እንድታደንቁልን የምንጠይቀው እንግዲህ የካናዳም ህዝብ እንዲሁም ከአሜሪካም የሚመስጡን ህዝቦች በሙሉ መታችሁ የበዓላችን ተካፋይ እንድትሆኑና የተለመደው የኤስ ኤፍ ኤን ኤን ባህል የኢትዮጵያዊነት ባህልን አብረን እንድናከብር ሁላችሁንም ወገኖችን ጋብዛለ። እግዚአብሔር ይስጥልኝ። ቴዲ በጣም አመሰግናለሁኝ። ለአንተም ሁልጊዜ ትብብርህና ከእኛ ጋር ላልተለየው ድጋፍም ደግሞ እንዲሁ ከፍተኛው ምስጋና አቀርባለሁኝ። ያው ስራችን ሁድን ያው እንገናኛለን ቶሮንቶ ብያምናለ ተስፋ አረጋለሁ። እግዚአብሔር ይስጥልኝ፣ አብሮ ይስጥልኝ። ለመስተንግዶ የተቋቋመው የቶሮንቶ ኮሚቴስ ምን ይላል? ከአባላቱ መካከል አንተነህ መረድን አግኝቻለሁ ፍጹም ተጠናቋል ብዬ ላስብ እንዴ? ፍጹም ተጠናቋል ብለህ ብታስብም አይከፋም። ምክንያቱም እስካልተጠናቀቀ ድረስ ዋና መሰረታዊ የሆኑ ነገሮች ሁሉ ያለቁ ናቸው። ሌላው እንግዲህ ወደ ስራ ላይ ልታውለው ስትል የሚታየው ይሆናል። አንዳንድ ጊዜ በትክክል ባሰብኸው መልክ ሙሉ በሙሉ ሊሄድልህ ይችላል። አንዳንድ ጊዜ ደግሞ አንዳንድ ማስተካከያዎችን የሚጠይቅ ሁኔታዎች የሚያስገድዱ ሊኖሩ ይችል ይሆናል። በአጠቃላይ ሳያው ግን በእርግጥ በፌዴሬሽኑ በኩል እንግዲህ ዝግጅት አለ። በእኛም በኩል ደግሞ አካባቢውን በሚመጥን መልክ ዝግጅት አለ፣ በቂ ዝግጅት አለ ብዬ ነው የምናገረው። እንግዲህ በፌዴሬሽኑና በዚህ ወይም በእኛና በነሱ የሚለው ነገር ሊቀር የሚችለው በተለይ በአንተ አማካኝነት ነው። ለምን አንተ የፌዴሬሽኑ የህዝብ ግንኙ ግንኙነት ኃላፊ ጋራ በመቀራረብ አንተ ደግሞ የአዘጋጅ ኮሚቴው የህዝብ ግንኙነት ኃላፊ ወይም መሪ ስለሆንክ ሁለቱን በማገናኘት አንድ ወጥ የተቀናጀ ስራ እንዲሰራ ጥረት እንግዲህ ከአንተ ብዙ ይጠበቃል። በዚህ በኩል ምን አርገሃል? ምን እያረክ ነው? ሁለቱም ለአንድ ዓላማ የሚሰሩ ይመስለኛል። ሁለቱም ለአንድ ዓላማ እስከሰሩ ድረስ እነሱም ብዙ ልዩነት ያላቸው አይመስለኝም። ፌዴሬሽኑ አጠቃላይ የሆነ ዝግጅቶችን በማዘጋጀት በኩል በጀትን በመፍቀድ ትልልቅ ጉዳዮች ላይ በኃላፊነት የመሳተፍ ነው። እዚህ ያለው አዘጋጅ ኮሚቴው ደግሞ በመሬቱ ጋር ያለ ስለሆነ አንዳንድ ፈቃዶችን ለማስተካከል መሬት ላይ ያሉ ዝግጅቶችንም ለማድረግ በእርግጥ ፌዴሬሽኑ ላይ ያሉ ሰዎች በማይገኙበት ቦታ ሁሉ ፌዴሬሽኑን ወክሎ የመሙላት ጉዳይ ነው። ከዛ በላይ ደግሞ የቶሮንቶ ሕብረተሰብ ምንስ ነው የሚፈልገው? ዝግጅት ውስጥ ምን መሆን አለበት? ቶሮንቶን ለየት አድርጎ ሊያሳውቅ የሚችል ነገር ምን አለ? በሚለው አቅማችን በፈቀደ መሰረት፣ ከሌሎች ከዲሲ ወይም ሌላ ከተሞች አካባቢ ከሚደረግ ዝግጅት ለየት ብሎ ቶሮንቶ ላይ ሰው ሌላ ትዝታ ቀርጾ ሊሄድ የሚችለው ምንድን ነው የሚለውን ነገር አንዳንድ ነገር የማሟላት ጉዳይ ነው። ሕዝብ ግንኙነት ስራም በተመለከተ የሕዝብ ግንኙነት የፌዴሬሽኑ የሕዝብ ግንኙነት ሆነ እዚህ አካባቢ የአዘጋጅ ኮሚቴ ሕዝብ ግንኙነት አለማቸው አሁንም እንደገና ተመሳሳይ ነው። ከፌዴሬሽኑ ሕዝብ ግንኙነት ጋር ብዙም ጊዜ ብዙ ስራዎችን እሱ ይሰራል። እዚህ መሬት አካባቢ ያለው ቶሮንቶ አካባቢ ያለው ጉዳይ ደግሞ የሚመለከተኝ ከሆነ እርዳታ ሲጠይቀኝ በእርግጥ የምችለውን ሁሉ አደርጋለሁኝ። ከዛ ውጭ ደግሞ ሁለቱም ደግሞ ኮሚቴዎቹ ስላሉ ግንኙነታቸው፣ ኮረስፖንደንሳቸው በአጠቃላይ በእኔ ብቻ ሳይሆን በመካከላቸውም ያለ በመሆኑ ደና እየሄድ ነው ብዬ ነው የማስበው። በእናንተ በኩልስ እውቅና ሽልማት ይገባዋል መልካም አስተዋጽኦ አድርጓል የሚል ነገር ጥቆማ ዘንድሮ ተደርጓል ወይስ ገና ነው? ይሄን በተመለከተ ከዚህ በፊት ልምዱም የለኝም። ብዙ ንትሮችን አልተሳተፉም። አንተ እንደምታየው እዚህ ደግሞ ተሰብስበን ባለንበት ሰዓት ይሄ ሀሳብ ተነስቶም አላየሁትም። እንግዲህ እውነትም ደግሞ እኔ እንግዲህ ያላወቁት ከሆነ የተዘጋጀ ሰው ካለ ሊኖር ይችላል። እኔ ይሄን ማውቀው አይደለም። አንተነህ መረር፣ በጣም አመሰግናለሁ። እንግዲህ በቸሪቅ ጠመን ለሰላሳ ሶስተኛው ክብረ በዓል በቦታው። እሺ፣ በጣም ነው የማመሰግነው። ለእናንተም አገልግሎት አስተናጋጅ ቶሮንቶ ነው ስንል መቼም የሴን ታወርን አሊያም ናያግራ ፎልስን ማለታችን እንዳልሆነ ግልጥ ነው። ህዝቡ ነው አስተናጋጁ። የቶሮንቶና አካባቢው ኢትዮጵያውያን ናቸው። ወደ ከተማቸው የመጡ ኢትዮጵያውያንን በዓሉን ብለው የኢትዮጵያን ባህል ለማየት ፈልገው የሚገኙ አሜሪካውያንን እና የሌላውንም ክፍለ ዓለም ህዝብ የሚያስተናግዱት የቶሮንቶ ህዝብ ደግሞ ወኪል አለው ራሱ ያቋቋመው ማህበር በቶሮንቶ የኢትዮጵያውያን ማህበረሰብ ማዕከል ነው። በቶሮንቶና አካባቢው የኢትዮጵያውያን ማህበር አዘዋወርኩት ልበል። የኢትዮጵያ ማህበር በቶሮንቶና አካባቢው ነው የሚለው ምክንያቱም ከቶሮንቶ ውጭ ያሉ ትንሽ ከተማዎችንም ያጠቃልላል። ብዙ ኢትዮጵያውያን አሉ። እንደ ቁጥር ግምት አላችሁ? ወደ ዋናው ጉዳይ ከመግባቴ በፊት እዛ ምን ያህል ኢትዮጵያውያን እንዳሉ። በቶሮንቶና በአካባቢው ሰባ ሺህ ኢትዮጵያኖች አሉ ብምጣለ። መልካም በቶሮንቶ ያለውን የኢትዮጵያውያን እንቅስቃሴ በተመለከተ ሌላ ፕሮግራም ተስማሚ ርዕስ ያለው ፕሮግራም አለኝ እዛ ላይ እንዋያለን። አሁን ግን በዘንድሮ 33ተኛው የሰሜን ኢትዮጵያውያን የስፖርትና የባህል ፌዴሬሽን ዝግጅት ላይ ነው የምንሰራው። ቶሮንቶዎች እንግዲህ ዘንድሮ ብዙ ሺህ ኢትዮጵያውያንን ልታስተናግዱ ነው። ማስተናገድ ቀላል አይደለም መቼም። በአንድ በኩል ደግሞ ደስ ይላል፣ ሰው መቀበል፣ ማስተናገድ። እንኳን ደስ ያላችሁንም እንኳንም አደረሰውት እርሶ ነው እንኳን አብሮ አደረሰ። ምንድን ነው ምን ያህል ዝግጁ ናችሁ ኢትዮጵያኑን ለማስተናገድ? ምን እያደረጋችሁ ነው? የኮሚኒቲው የማህበረሰቡ ፕሬዚዳንት ነዎት እና እንዴት ነው የቶሮንቶ ህዝብ ዘንድሮ ለማስተናገድ ዝግጁ ነው? ምን እያደረጋችሁ ነው? ማህበረሰቡስ፣ የእርስዎ ጽህፈት ቤትስ ምን ያህል ዝግጅትና እርዳታ እያደረገ ነው በዚህ በዓል ላይ? እንግዲህ በዓሉ ወደዚህ ሰላሳ ሶስተኛው አመት ተከስቶ ፌዴሬሽኑ ወደዚህ መቶ በዓሉን እንዲያከብር የኢትዮጵያ አሶሴሽን ከዚህ ካለው የኢትዮ ስታር ክለብ ጋራ በመሆን ወደዚህ እንዲመጡ ከፍተኛ ፊት ስናደርግ ነበረ። ኦክቶበር አስር ላይ ወደዚህ አመራሩ ወደዚህ መቶ። ስብሰባ ባደረጉ በጥቅምት እንግዲህ በአማርኛ ለመጠቀም እንሞክራለን። ከተቻለ ጥቅምት ውስጥ መጥተው እዚህ ስብሰባ ላይ በመጡ ጊዜ የኢትዮጵያ አሶሴሽን በአጋጣሚ የፈንድሬዚንግ ኢቨንት ነበረ ወደ ቢውልዲንጋችን እዛ ላይ የኮሚኒቲ ውስጥ ያሉ የሬስቶራንት ባለቤቶች፣ የተለያዩ ድርጅቶች ለዚህ ዝግጅት መሳካት የተለያየ ቁሳቁሳት እንጀራ፣ ክትፎ ሰጥተውን ትልቅ ግብዣ አድርገን ጠርተናቸው ነበር እዛ ላይ መጥተው ነበር እና እዛ ላይ ሁሉም ኢትዮጵያዊ የጠየቃቸው የሰላሳ ሶስተኛ ዓመት በዓሉን እዚህ እንድታከብሩልን የሚጠበቅብንን ኃላፊነት ሁሉ እንወጣለን ባሉት መሰረት በኢትዮጵያን አሶሲሽን ውስጥ ነበረ የመጀመሪያው የኦርጋናይዚንግ ኮሚቴው ማለት የስራ አስተባባሪ ኮሚቴ ስብሰባ አድርጓል። በዛ ላይ የስራ ድርሻ ተከፋፍሎ ክለቡም ከፍተኛ የሆነ ዝግጅት ያደርጋል። የተለያዩ ጠንካራ ኢትዮጵያኖች በተለይ ባለፈው ተደርጎ የነበረውን የሰሩ ኢትዮጵያኖችን እንደገና ጋብዞ በመጥራት ስራውን እያካሄደ ነው። እንግዲህ በዚህ ላይ የንግድ ድርጅቶች ከፍተኛ የሆነ ዝግጅት እያደረጉ ነው። ምናልባት እንግዲህ ወደዚህ ለምትመጡ ሰዎች ዳንፎርዝ እና አሶሴሽኑም ዳንፎርዝ ላይ ነው ያለው። ዳንፎርዝ የሚባለው መንገድ ላይ መንገድ ላይ ነው ያለው። እዛ ላይ ብዙ ኢትዮጵያን ሬስቶራንቶች አሉ። ትላንትና ከስራ ስመለስ ከተማው በአረንጓዴ ቢጫ፣ ቀይ አሸብርቋል። ያ እንግዲህ እንደ ማስታወቂያም ነው። የኢትዮጵያን ባንዲራችን ከፍ ብሎ እየተውለበለበ ነው። ስለዚህ የሚመጡት እንግዶቻችን ቶሮንቶ ደግሞ በጣም ቆንጆ ከተማ ነው። ብዙ የተለያዩ ነገሮችን ማየት ይቻላል ናያግራ ፎልስ መሄድ ይቻላል ሲን ታወር በአለም ሁለተኛ እንትን ያለው ርዝመት ያለ ሲን ታወርን እዛ ላይ መውጣት ይቻላል አካባቢው ከፍተኛ የሆነ ሌክ አለው ሌክ ኦንቴሪዮ ያንን እዛ አካባቢ ላይ ከፍተኛ የሆነ ብዙ ሰዎች የሚዝናኑበት ነው ለበአሉ ብቻ ሳይሆን የምትመጡት በዚሁም በአጋጣሚ ቶሮንቶን ትጎበኛላችሁ ህዝቡ በጣም ዌልካሚንግ ነው። የቶሮንቶ እንግዳ ተቀባይ ነው ነው የሚሉኝ በጣም እንግዳ ተቀባይ ነው። በጣም ሰው በነገሮው ላይ ግን ቀደም ሲል ሬስቶራንት ስም ቢያነሱ በዚህ በስፖርት አመታዊ በዓል ጊዜ በሌላውም የሆነ አጋጣሚ ሲገኝ የንግድ ሱቆች ወይም ነጋዴዎች ምግብም ሆነ ሌላ መጠጥ አቅራቢዎች እንደው ከመጠን በላይ በአንድ በሁለት ቀን ወይም በሳምንት ጊዜ ለመክበር ታስቦ እንደሆነ አላቅም፣ አላስፈላጊ የዋጋ ጭማሪ እንደው እንግዳውን ማስመረር አይነት ነገር በየቦታው እናያለን። እንደው የንግድ አካባቢዎችን እየተዘዋወራችሁ ሰውን እንደው ማስተናገር ተገቢ ነው፣ በተገቢ ዋጋ ይህን የመሰለ ቅስቀሳ ታደርጋላችሁ ወይም እንደው ማሳሰቢያ ትሰጣላችሁ? አንድ ይሄ ነው። ሌላ ከየህብረተሰቡ አሁን ከክርስትና እምነት ከእስልምና እምነት ከሌሎች የሚያሉትን እንደው አብሮ ተባብሮ በዓሉን እንዲያከብሩና ሰውን እንዲያስተናግዱ ምን ያህል ቅስቀሳ አድርጋቸዋል? እነዚህ ሁለቱን ቢመልሱልኝ። የምግብች አለመጠን ዋጋ ያበዛሉ የሚለውን በዚህ ላይ አልሰራንበትም። እውነቱን መናገር ይቻላል ግን ከብዛት የሚገኝ ነው። ከብዛት በጣም ብዙ ሰው ስለሚመጣ ከዛ ነው የሚያገኙት እንጂ በምንም እነዚህ አሁን ሰውን በማስመረና ምክንያቱም የሚቆየው አንድ ሳምንት ነው። ሰዎች ተመላልሰው እንዲሄዱበት ሄዱበት ነው እንጂ አንድ ቀን ዘርፍ ነው ነገ አይመለሱም ሳይሆን የአንድ ቀን አይደለም፣ አንድ ሳምንት ሙሉ ነው ሰው የሚመጣው። ስለዚህ ብዙ ሬስቶራንቶች ናቸው ያሉት፣ ትልቅ ኮምፒቲሽን አለ። እሺ ውድድሮ ብዙ ነው። ምን የሚሉኝ በማስ በእንግድነት በማስተናገድስ ሌሎቹን ተቋማት በመጋበጽ አብሮ እንዲተባበሩ እንግዲህ የኢትዮጵያን አሶሲዬሽን በየዓመቱ የሚያከብረው የኢትዮጵያ ብለን የምናከብረው ቀን አለ። ያው የኢትዮጵያን አዲስ ዓመት አድርገን እሱን። አሁን የስፖርት ፌዴሬሽኑ ያዘጋጀው የኢትዮጵያ ስፖርት ፌዴሬሽን ያዘጋጀው በዓል ከኛ ጋር ይመሳሰላል በጣም እና በዛ ላይ በየዓመቱ የምንገብዛቸው የሃይማኖት አባቶች አሉ። የእስልምና የክርስትና ሃይማኖት አባቶችን እንደሚጠሩ ሁሉ ይሄንኑም ፌዴሬሽኑ ጋር ተነጋግረው ኮሚቴውም አምኖበት ጥሪውን ከነሱ የመጣውን ጥሪ ለካናዳ አመራሮች፣ ለካናዳ ከፍተኛ አመራሮች፣ ለፕራይም ሚኒስትሩ ከታች ላሉ ሜምበር ኦፍ ፓርላመንት፣ ለሚኒስትሪ ኦፍ ስፖርትና የባህል ሚኒስተሩ ደብዳቤ ሲጻፍ አባሪ አድርገን ይልከናል። መታችሁ ይህመን ትልቅ የሆነ በርካታ ኢትዮጵያዊ ከመላው ዓለም የሚመጣበት እና ባህሉን ስፖርቱን የሚያሳይበት ስለሆነ በዚህ ላይ መታችሁ እንድትጋበዙ ብለናል። የሲቲውን ሜር ጠርተናል። የኦንቴሪዮን ፕሪሚየር ጠርተናል። የእግር ኳሱን ቡድን ማለት ነው። አዎ፣ የእግር ኳስ ብሉ በዓሉ ላይ በተለይ የኢትዮጵያ ሌላ አርብ ጁላይ ስምንት ላይ በሚከበረው ላይ እንዲመጡ ባለፈው ሳምንት እሁድ ዕለት ለታላላቅ ቤተክርስቲያኖች የማርያም ካቴድራል ቤተክርስቲያን፣ የቅዱስ ሚካኤል ቤተክርስቲያን፣ ተክለ ሃይማኖት፣ ይሄ በዓል የተሳካ እንዲሆን ከሩቅ የሚመጡ ኢትዮጵያኖች በሰላም ወደ ታሰበበት መጥተው በሰላም በዓሉ እንዲያለቅ ጸሎት እንድታደርጉልን ብለው ጥሪ ልከን በዛ መሰረት ለህዝቡ ይሄ ተነግሯል። የመክፈቻው በዓል ላይ በተለይ የቶሮንቶ ህዝብ ከፍተኛ የሆነ ኃላፊነት ኢትዮጵያዊነት ይጠበቅበታል። ከሩቅ ከአሜሪካን ከአውስትሬሊያ ከሌላው አካባቢ የሚመጣው ቀስ እያለ ነው የሚመጣው። ነገር ግን የመክፈቻው በዓል ላይ የቶሮንቶና አካባቢ ህዝብ ወጥቶ የኢትዮጵያዊነት ግዴታውን መወጣት አለበት። መልካም ያዘጋጃል መጥቶ ማክበር ደግሞ እና ትልቅ ስራ ነው የተሰራው። ከኦክቶበር ጀምሮ እኛ የጀመርነው ነው፣ ፌብሩዋሪ ላይ ነው ወደ የካቲት ገደማ ላይ ነው። መልካም እንግዲህ ሰው ሲመጣ የሚያየው ነገር ነው። አሁን የተናገሩትም በተግባር እንደምትተረጉሙት ተስፋ አደርጋለሁ። ወይዘሮ እግዚር ይስጥልኝ እንግዲህ በቸሪቅ ጠመን በዓሉ ላይ በጣም አመሰግናለሁ። አሳዲሱ ታዳሚዎችስ ምን ይላሉ? ይሄ ፌዴሬሽን የእኛ ነው፣ የግለሰብ ሳይሆን የኢትዮጵያውያን ነው የሚሉትን ማለቴ ነው እና ለመምረጥ ያስቸግራል ማለቴ ብዙዎቹ በጣም ብዙዎቹ በየአመቱ ኳሱን ተከትለው ይሄዳሉ የአመት ፈቃዳቸውን አስተካክለው እረፍታቸውን የቤተሰብ ስብሰባቸውን በኳሱ ወቅት የሚያደርጉ እንዳሉ አውቃለሁ እና ከየት ለመምረጥ ይቻል ይሆን ለማለት ነው ይቸግራል ማለቴ እኔ ለስራ በየአመቱ እንደሚሄደ ሁሉ አንድ ማጥቸው የማላውቀውን አንድ ሰው አገኘሁ፣ አንጋፋውን ኢትዮጵያዊ የኪነ ጥበብ ባለሙያ ሻምበል በላይነህን። እግዚአብሔር ያክብርልኝ። መጀመሪያ እድል ስለተሰጠኝ ሲመሰረት ገና ዳማ ሬስቶራንት ነው ያስመጣኝ። እዛን ጊዜ እኔ ውብሸት ፍስሀ፣ አስቴር አወቀ፣ መሐሙድ አብረን እንጫወት ነበረ። ከዛ በኋላ እግር ኳሱ ተቋቁሟል ብለው ሂውስተን ወሰዱኝ። ሂውስተን መዝጊያው ላይ ስገኝ ብዙ ሰው አልነበረም፣ ግን ነበሩ። እነ ሀይሌ ከሂውስተን የነበረ ሻለቃ ነበረ፣ አስታውሰ አለሁኝ። ማስታውሳቸው ሰዎች እና ደግሞ በብዛት የሳንጆርጅ ተጫዋቾች ነበሩ። እነ ገብሩ ነበሩ፣ እነ አያያ ነበሩ፣ እነ ሰብስቤ ነበሩ። እና በብዛት አዲስ አበባ የማውቃቸውን ልጁኝ እዛን ጊዜ ነው ያገኘኋቸው። እና ያው እንግዲህ ሲመሰረት ነበርኩኝ እስካሁን አለሁኝ። ያው ብዙ ችግሮች አሉ ተኝ ጥሩ ነገርም አለው። መቼም ሰው ሁሉን አሟልቶ አይሰጥም። እና እኔ ያው ቅሬታዬ መከፋፈላቸውን ነው የማልደግፈው። እና ብዙ ነገር የተደረሰበትና ብዙ ነገር ያደረገ ፌዴሬሽን ነው። መከፋፈላቸውን አልደግፍም። ተመልሰው አንድ እንዲሆኑ ነው የምደግፈው። እነዚህ የተከፋፈሉ ተኝ አርቲስቶችንም እየወሰዱ ከህዝብ ጋር እያጣሏቸው ነው ያሉ ተኝ። እና ደግሞ የሰው ልጅ የሚያኖረው ህልህው እናሆነው ገንዘብ አይደለም። ገንዘብ ያልቃል። የማያጠፋው ደግሞ መግባሩ ነው እና በመግባራቸው አንድ ላይ ቁመን ፌዴሬሽኑን ቢቀጥል ቢገፋበት ነው አስተያየት የምሰጠው። በዘንድሮ በሰላሳ ሶስተኛው በዓል ቶሮንቶ ላይ ምንድን ነው የምታደርገው? በኢትዮጵያ ቀን ምንድነው ያለህ ሚና? ተሰጥተዋል ስራ እኔ እንግዲህ ፌዴሬሽኑ ከተመሰረተ ጀምሮ ሁለት ጊዜ ዳላስ የተደረገው ላይ ተሳተፍ ያለው፣ ሲያትል ላይ የተደረገው ላይ ተሳተፍ ያለው። በሰላሳ ሶስት አመት ውስጥ ምናልባት አራት ጊዜ ነው የተሳተፍኩት። እኔ ደግሞ ለምን አሰሩኝም ብዬ የምጠይቀው ነገርም የለም። ከፈለጉ ያሰሩኛል፣ ካልፈለጉ ደግሞ ምስል ይደረግ መሳተፍ ካቆምኩኝ ብዙ አመት ነው። መልካም እኔ እንደው ቀር ያቀረብኩ ለብዙ ጊዜ ፌዴሬሽኑን ከሚያውቁ ተመልካቾች እንዲሁም ደግሞ የኪነ ጥበብ ሙያተኞች መካከል በሚል ነው። እና መልካም ነው አስተያየትን እንግዲህ የሚመለከታቸው ይሰማሉ። በተለይ አንድነቱ ላይ እንዲሰሩ ወይም እንደሚሰሩ ተስፋ እናደርጋለን። ሻምበል በላይነህ በጣም አመሰግናለሁ። በጣም ጥሩ ነው ጊዜ ስለሰጠኝ እግዚአብሔር ያክብርልኝ። ግን ሁሉም አንድነቱ ላይ መምጣት ነው የሚሻለው። መከፋፈሉ ለሀገርም ለህዝብም አይጠቅምም እና ሰላሳ ሶስት አመት አንድ ላይ ስል እየተራረምን ሁላችንም አንድ ላይ መሄድ አለብን ነው የምለው። አስተያየት የለኝ ጌታ። በጣም ጥሩ ነው እግዚአብሔር ይስጥልኝ። ሻምበል እግዚአብሔር ያክብርልኝ። እንግዶችን በጣም አመሰግናለሁ። የክርሞ ሰው ይበለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ19፣ በ22 ና በ25 ሜትር ባንድ የሚተላለፈው የአማርኛ ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። በነገራችን ላይ ነገ እሁድ የራዲዮ መጽሔት ተረኛ ነው። አብራችሁ እንድታመሹ እንጋብዛችኋለን። ከዚህ በመቀጠል የሚቀርበው ታዲያ ሳምንታዊው የቅዳሜ ምሽት መዝናኛችሁ የሙዚቃ ቃና ይሆናል። አዘጋጅና አቅራቢዋ ጽዮን ግርማ ነች። መስመሩን እለቅላታለሁ። መልካም ምሽት እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። My, high, you know my mother was one of the greatest entertainers of all time. Sun in the sky, you know how feel. When she was performing, she was an anomaly. She was brilliant. She was loved. And I'm feeling good. One and only Nina Simone. እናቴ የሙዚቃ ስራዎቿን በምታቀርብበት ጊዜ የምን ጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። ዋት ሀፕንድ ሲሞን በተሰኘውና የኒናን ሕይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። ዋት ሀፕንድ ሲሞን ስለ ኒና ሲሞን የሕይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይላቪው ፖርጊ ኒና ስሞን በ1957 ዓ ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ እስቲ ሙሉን እንስማው። Everything's all right now. I've got my Porgy. Yes, I love you, Porgy. Don't let him take me. Don't let him handle. And I'll be glad. Yes, I love you, Poggy. Don't let him take me. Don't let him handle me with his hot hands. If you can keep me, I'm gonna stay here. Ever. I've got my man. Someday I know, I know, someday that he's coming to call me. He's going to handle me and hold me so. It's going to be like that. When he calls me, but when he comes anew, I'll have to go. 1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21 1933 ዓም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተ ክርስቲያን በሄደችበት ወቅት በዛ ለጋ እድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትን በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጁላርድ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል፣ በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓመተ ምህረት የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርሚንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳ የተሰኘ ዘፈና አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያ እና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳ የተሰኘ ዘፈኗን አዳምጠን ደግሞ ይመለሳለን። Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. God damn. Can't you see it? I know you can feel it. Can't stand this pressure much longer somebody say a prayer Alabama's got me so upset and Tennessee's made me lose my rest everybody knows about Mississippi god Sitting in jail. Black cat crossed my path. I think every day's gonna be my last. Lord, have mercy on this land of mine. we all gonna get it in due time. I don't belong here. I don't belong there. I've even stopped believing in prayer. Don't tell me. I'll tell you. Just about do. I've been there, so I know. They keep on saying, Go slow. That's what they say, Go slow. That's what they say, Go slow. That's what's the trouble. Washing the windows, slow. picking the cotton. We're nothing but rotten. We're too damn lazy. ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሃል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ሕይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦል ጂም ክሮ፣ ፎር ወመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷ እንዳታውቅባት ለመደበቅ ነበር። በወቅቱ ትሰራበት የነበረው የምሽት ክለብ በድምጽ ሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምፅም ቢሆን የዋዛ አልነበረችም እና የፒያኖ ቅላጼዋን ወደ ጃዝ ና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው music out and for woman my skin is black my arms are long Back is strong, strong enough to take the pain, inflicted again and again. What do they call me? My name is Aunt Sarah. ዜና በ957 ዓ ም የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕላን ኮልድሪንግ፣ እና ሊትል ገርል ብሎ የተሰኙት ዜማዎቿም ተወዳጅ ነበሩ። አከታትላም አሜዚንግ ኒና ሲሞን በ959 ኒና ሲሞን ሲንግስ በ962 እና ሲልክ ሶ በ967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ሕይወቷ ደስተኛ አልነበረችም። ዋት ሀፕንድ ሲሞን በተሰኘው የኒናን ሕይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይሰማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ እውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጎድ ከኒና ስሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጎድ፣ እስቲ እንስማላት። Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn. It's a new day. It's a new life for me. Yeah, it's a new dawn. It's a new day. It's a new life for me. Ooh, and I'm feeling good. Running tree, you know how I feel. Blossom on the tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun. ኒና በወቅቱ ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከድህነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር፣ ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሸባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ ሀገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ ኒና ለታዋቂው የሲቪክ መብት We want to do a tune written for today, for this hour, for Dr. Martin Luther King. We stated before that the whole program is dedicated to his memory, but this tune is written about him and for him so we had yesterday to mm -hmm. learn it and so we'll see one upon In love and freedom for his fellow men, he was dreaming of the day peace would come to Earth to stay, and he spread this message all across the land. Turn the other cheek, he'd plead. Love thy neighbor was his creed. Pain, and humiliation, death, he did not dread. With his Bible at his side. From his foes, he did not hide. It's hard to think that this great man is dead. Oh yeah. Well, the murders. Never cease. Are they men or are they beasts? What do they ever hope? Ever hope to gain? Will my country? Is it too late for us all? And did Martin Luther King just die in vain? Because he'd seen. We could not stop. Always living with the threat of death ahead. Folks, you'd better... he is dead ስሙም የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የሰማንያኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የሕይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ.ም ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ትለይታለች። ኒና በሙዚቃ ስራዎቿ ያነሳቻቸው እውነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ሀይል ያላቸው ጥልቅ ዘፈኖች ናቸው። እንደ ስካንድል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም። በህይወት ዘመኗ ከአምስት መቶ በላይ ሙዚቃዎችን ያቀናበረች ሲሆን ስልሳ አልበሞችን አሳትማለች። የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችው ኒና በ966 ውመን ኦፍ ዘ የር እና በ967 ፊሜል ጃዝ ሲንገር ኦፍ ዘ የር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክር ያለው የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰና በታችሁ። ሄር ከምስ ዘ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰና በታችሁ፣ ደህና ደሩ I say it's all right. It's all right. Here comes the sun, little darling. Here comes the sun. I say. የአሜሪካ ድምጽ ራዲዮ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም እዚህ ላይ አብቅቷል። ነገ እሁድ ከምሽቱ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጅት ታየናኝ ፕሮግራማችንን የመራችልን ብርሃን ኃይሉ በሰላም ደሩ።